ሙሉ ስማቸው ቴሬዛ ሜሪ ሜይ ነው። ለጠቅላይ ሚኒስትርነት የበቁበት መንገድ ያልተጠበቀ ያልተጠበቀና ፈጣንም ነበረ። ከዛሬ ሶስት ሳምንት በፊት ብሪታንያውያን ከአውሮጳ ሕብረት ለመውጣት ባሳለፉት ውሳኔ ምክንያት ጠቅላይ ሚኒስትር ዴቪድ ካሜሩን ከስልጣን እንደሚወርዱ ካሳወቁ በኋላ በእጩነት የቀረቡት ሜይ ከሶስት ቀናት በፊት ነበረ የወግ አጥባቂውን ፓርቲ መሪነት የተረከቡት። ከሁለት ቀናት በኋላ ደግሞ ጠቅላይ ሚኒስትር ሆኑ። እስከ ትናንት ድረስ ላለፉት ስድስት ዓመታት የሀገር ውስጥ ጉዳይ ሚኒስትር ነበሩ። በተሰናባቹ በካሜሩን ካቢኔ ብቻ ሳይሆን ከዚያ በፊት በነበሩት መሪዎች የስልጣን ዘመንም በልዩ ልዩ ኃላፊነቶች ሰርተዋል። ሜይ ብሪታንያን ከጎርጎሮሳዊው 1979 እስከ 1990 ከመሩት ብረቷ እመቤት ከሚባሉት ከማርጋሬት ታቸር ቀጥሎ በብሪታንያ ጠቅላይ ሚኒስትርነት የተሾሙ ሁለተኛዋ ሴት ናቸው። ታቸር ስልጣን ላይ በወጡ በ37 ዓመቱ ለዚህ ኃላፊነት የበቁት ሜይ አዲሲቷ ማርጋሬት ታቸር ወይም ሁለተኛዋ ብረቷ እመቤት መሆን አለመሆናቸው እያነጋገረ ነው። የዶቸ ቨለው የንስ ፒተር ማርክዋርት እንደሚለው ሜይ ስራ ላይ ሲመጣ ቀላል ሰው አይደሉም። የሀገር ውስጥ ጉዳይ ሚኒስትር ሳሉ የፖሊስ በጀት ከተቀነሰና የስራ ቦታዎች ከተሰረዙ በኋላ በፖሊሶች ማህበር ጉባኤ ላይ ሀሳባቸውን ለማስቀየር የተደረገው ሙከራ አለመሳካቱ የዚህ አንዱ ማሳያ ተደርጎ ሊወሰድ ይችላል። ሜይ በጉባኤው ላይ እቅጩን ነበረ የተናገሩት። የኔ ስራ ያለውን ነገር እንዳለ መናገር እንጂ እኛ ሊሆን እንደምንፈልገው አድርጌ መናገር አይደለም። ያኔ የማህበሩ አባላት አግሮምርመውባቸው ነበረ። ሆኖም ቴሬዛ ሜይ በራሳቸው መንገድ ነበረ የቀጠሉት። አንድ የቀድሞ የወግ አጥባቂ ፓርቲ አባል ሜይን ሲገልጿቸው እንደፈለጉ የማያደርጓት ሴት ነበር ያሏቸው። ከአሁኑ መንግስት በፊት ስልጣን ላይ በነበረው በጥምሩ መንግስት የኢኮኖሚ ሚኒስትር የነበሩት ለዘብተኛ ዲሞክራቱ ቪንስ ኬብል ደግሞ የሜይ ፖሊሲዎች ወዳጅ አልነበሩም። ሆኖም ሜይ በራሳቸው የሚተማመኑ በመሆናቸው ያከብሯቸዋል። ብቃት አላቸው። በውሳኔያቸው የሚጸኑ ና የማይታጠፍ አቋም ያላቸው ሴት ናቸው። ይህንንም ለምሳሌ ካቢኔው በኢሚግሬሽን ፖሊሲ ባካሄደው ንግግር ላይ አይተናል። እኔንም የሚመለከተኝ የውጭ ዜጋ ተማሪዎች ቪዛ ጉዳይ ላይ የገንዘብ ሚኒስትሩን ጆርጅ ኦስቦርን እና ጠቅላይ ሚኒስትሩን ዴቪድ ካሜሮንን ይቃወሙ ነበር። ያኔ አግባቢ ሀሳብ ላይ ለመድረስ የተደረጉትን ሙከራዎች በተደጋጋሚ ሲያግ ታዲያ ሜይ በእርግጥም ሁለተኛዋ ብረቷን መቤት የሆኑ ይሆን? የአንገሊካን ቤተ ክርስቲያን ቄስ ልጅ የሆኑት የ59 ዓመቷ ሜይ ከታቸር የተለዩም ሊሆኑ ይችላሉ። የገበያውን ኢኮኖሚ በፍጥነት ሲያሳድጉ ዝቅተኛ ደረጃ ላይ የነበረውን ህዝብ ወደ ጎን ትተውት ነበረ ሲሉ ታቸርን የተቹት ሜ በ2002 ዓ.ም ሌላ የማኅበራዊ ፖሊሲ ጥሪ አቅርበው ነበረ። በገበያ ላይ ብቻ እምነት የለንም፣ በማኅበረሰቡ ላይ እንጂ በግለኝነት ላይ ብቻ እምነት የለንም፣ ይልቁንም በማኅበረሰቡ ላይ እንጂ፣ የታደሉ ጥቂቶች ብቻ ሳይሆኑ ሁሉም በሕይወታቸው ውስጥ ቦታ ያለው ጉዳይ በአጠቃላይ ይመለከታቸዋል ብለን እናምናለን። ይህን አባባላቸውን ሜ ትናንት በጠቅላይ ሚኒስትርነት ከተሰ የሙ በኋላ ባሰሙት ንግግርም ደግመውታል። በእርግጠኝነት ማርግሬት ታቸር ይህን ሊሉ አይችሉም። ታዲያ ቴሬዛ ሜይ ለዘብ ያሉ ወግ አጥባቂ ይባሉ ይሆን? አንዳንዶች ተስፋ እንደሚያደርጉት ከብሬግዚት መውጫስ ይፈልጉ ይሆን? በመሰረቱ ሜይ ከሕዝበ ውሳኔው በፊት ብሪታንያ ከሕብረቱ ጋር እንድትቆይ ነበረ የሚፈልጉት። ከውሳኔው በኋላ ግን ዳግም ሕዝበ ውሳኔ እንዲካሄድ የቀረበውን ጥያቄ እንደማይቀበሉ በግልጽ አሳውቀዋል። ብሬግዚት ማለት ብሬግዚት ነው። ይህንንም በተሳካ ሁኔታ እንወጣዋለን። በአውሮፓ ህብረት ውስጥ የመቆየት አንዳችም አይነት ሙከራ አይደረግም።